ባለፈው ሳምንት በፍርድ ቤት ትእዛዝ ከእስር ተፈትተው የነበሩት አምስት የሰማያዊ ፓርቲ አባላት ፖሊስ ምስክሮችን አስፈራርተዋል በሚል ከሷቸዋል። ፍርድ ቤቱ እያንዳንዳቸው በአምስት ሺህ ብር ዋስ ጉዳያቸውን በውጭ ሆነው እንዲከታተሉ ወስኗል። አቃቤ ሕግ ግን ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብሏል። መለስካቸው አማህ ዜናውን አድርሶናል። የሰማያዊ ፓርቲ አባላቱ ወይንሸት ሞላ፣ ዳንኤል ተስፋዬ፣ ኤርሚያ ጸጋይ እና በፖለቲካ ፓርቲ አባልነት የማትታወቀውን ቤተልሔም አካለ ወርቅን ፖሊስ እስከ ዛሬም በቁጥጥር ስር እንዳዋላቸው ቢሆኑም በፌዴራሉ አንደኛ ደረጃ ፍርድ ቤት የቀራ ምድብ ሁለት ችሎቶች የተከሳሾችን መፈታት ወስነው መዝገቡን ለፖሊስ ማስረከባቸው ይታወቃል። ይሁንና ፖሊስ ባለፈው አርብ ተከሳሾቹን ሌላ ችሎት አቅርቦ የአቃቤ ሕግ ምስክሮችን በማስፈራራት አዲስ ክስ እንደመሰረተባቸው የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ ገልጸዋል። ተከሳሾቹ ዛሬ ፍርድ ቤት የቀረቡ ቢሆንም ፖሊስ እንደመሰረተው ክስ የሚያስረዱ ምስክሮችን ስላላቀረበ ተጠርጣሪዎቹ አምስት አምስት ሺህ ብር ለእያንዳንዳቸው ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወስኗል። በተከሳሾቹ በኩል ውሳኔውን ለማስፈጸም ገንዘብ ለማስገባትና እንዲፈቱ ቢሞከርም የሚፈርም ዳኛ የለም ተብለው እንደተመለሱ የፓርቲው መሪ አቶ ይልቃል ጌትነት ለቪኦኤ ገልጸዋል። አቃቤ ሕግ በበታች ፍርድ ቤት ቀደም ሲል በተሰጠው ውሳኔ ቅር በመሰኘት ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ማለቱና ፖሊስ ተከሳሾቹን በትናንትና ዕለት ይዞ መቅረቡም ታውቋል። ፖሊስ ተከሳሾቹ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ያቀረበውን ጥያቄ ከፍተኛው ፍርድ ቤት እንዳልተቀበለውና ተከሳሾቹ በፍርድ ቤት የተፈቱ መሆናቸውን ገልጾ ነገ ሰኔ 24 ቀን 2007 ዓ ም እንዲቀርቡ ትዕዛዝ መስጠቱ ታውቋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ